የዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ሆኖ መመረጥ የዩናይትድ ስቴትስ አፍሪካን አስመልክቶ በምን ላይ ወይም ምን አንደምታ ይኖረዋል? ከፍተኛው አሳሳቢ ጉዳይና ግልጽም ያልሆነው የሚስተር ትራምፕ ፖሊሲ የአፍሪካ ንግድና ግብይት ላይ ሊያሳድር የሚችለው ተጽዕኖ ነው። አንዳንድ ገምጋሚዎች እንደሚሉትም ፕሬዚዳንትነታቸው የአፍሪቃ መሪዎች በማኅበራዊ ጉዳዮች ወደ ወግ አጥባቂነት እንዳያቀኑ ያደርጋል። የአሜሪካ ድምፅ ዘጋቢ ጂል ክሬግ ከናይሮቢ የላከችልን ዘገባ ትዝታ በላቸው ታቀርባለች። የቢሊዮኔሩ ነጋዴ ለዩናይትድ ስቴትስ ፕሬዚደንትነት መመረጥ አንዳንዶችን ደስ አሰኝቷል፣ ሌሎች ደግሞ ተጨንቀዋል። በዚያም ሆነ በዚህ ደንታ አይሌላቸውም አሉ የሆነ ሆኖ ሁሉም የአፍሪቃ መሪዎች የዶናልድ ትራምፕ ፕሬዝደንትነት በፖለቲካ በማኅበራዊ ጉዳዮችና በኢኮኖሚ ምን እንደምታ እንደሚኖረው መጠየቃቸው አይቀሬ ነው። ቦቲኝ ማርክ ኤሲ በአይቮሪ ኮስት የአቢጃን ዩኒቨርሲቲ ተቋም ገምጋሚ ናቸው። የአፍሪቃ ሀገሮችና በዩናይትድ ስቴትስ መካከል ስለነበረው አጎዋ ማለትም የተመረጡ የአፍሪቃ ሀገሮች በዩናይትድ ስቴትስ ገበያ እንዲሳተፉ እድል ስለሚሰጠው ሕግ ጥናት እየተካሄደ ነው። ጥናቱ የሚያሳየው አሉታዊ እንድምታም ዩናይትድ ስቴትስን የሚጎዳ ነው። ግን ማንኛውም ለውጥ ሊኖር ይችላል። የሚኖረው ለውጥ ደግሞ ትራምፕ ከተመረጡ ዩናይትድ ስቴትስ የተፈራረመቻቸውን ዓለም አቀፍ ህጎች ሁሉ እንደገና አፍርሰው ለመደራደር ያቀረቡት ሀሳብ ላይ ይመረኮዛል ነው ያሉት ቦቲኝ ማርክ ኤሲ። አፍሪቃ ላይ ከፍተኛ እንድምታ የሚኖረውና ሙቀት እንዳይጨምር ዓለም ከተስማማበት ከፓሪሱ የአካባቢ ደህንነት ውል ትራምፕ ሊወጡ እንደሚችሉም ስጋት አለ። መልካም አስተዳደርን በተመለከተ ደግሞ በካሜሩን የሚገኙ የዓለም አቀፍ ጉዳዮች ተንታኝ ቻርለስ ኢቦኖ በአፍሪቃ ማህበራዊ ለውጥ እንዲኖር የትራምፕ አስተዳደር እምብዛም ጫና አያደርግ ይሆናል ይላሉ። በሰብአዊ መብት ረገጣ ጉዳዮች፣ በጽንስ ማቋረጥ መብት፣ በተመሳሳይ ጾታ ጋብቻ ጉዳይ እንዲሁም በልማት እርዳታ ጉዳዮች የአፍሪቃ መንግስታት በፕሬዚደንት ትራምፕ አስተዳደር ዘመን ጫናው ላላ ይልላቸዋል። ጫና ላይኖርባቸውም ይችላል። የትራምፕ ፕሬዚደንትነት ዩናይትድ ስቴትስን ወደ ወግ አጥባቂነት ስለሚመልስም በቋፍ ያሉት የአፍሪቃ መሪዎች ደስታውን አይችሉትም። የናይሮቢ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል ኃላፊ አዳምስ ኦሉ የዶናልድ ትራምፕ የዩናይትድ ስቴትስ ፕሬዝደንት ሆኖ መመረጥ የአፍሪቃ መሪዎች የአህጉራቸውን ችግር በራሳቸው እንዲፈቱ እድል ይፈጥራል ይላሉ። ዶናልድ ትራምፕ በአሜሪካ ብሔራዊ ጥቅም ላይ እንጂ በዓለም ጉዳዮች ወይም የአፍሪቃ ጥቅም ላይ ስለማያተኩሩ፣ እኔ እንደምገምተው አንደኛ አፍሪቃውያን ከእርሳቸው ምንም መጠበቅ የለባቸውም። ለአፍሪቃ ችግር አፍሪቃውያን የራሳቸውን መፍትሔ ለመፈለግ ጊዜው አሁን ነው እላለሁ። ተመራጭ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅትም ስለ አፍሪቃ እምብዛም አላነሱም። ሁለት ቀን ከመመረጣቸው በፊት ባደረጉት ንግግር ግን የሚኒሶታ ክፍለ ሀገር የምትሰቃየው የሶማሊያን ስደተኞች ስለምታስተናግድ ነው ማለታቸው አይዘነጋም። በምርጫ ዕለት በዚያች ክፍለ ሀገር ሂለሪ ክሊንተን አሸንፈዋቸዋል።